ታሪክን ወደ ኋላ ስንፈትሽ አንዳንድ ጨዋታዎች አሉ። ከተከናወኑበት ጊዜና ወቅት በላይ ሕይወት የሚኖራቸው በፈጠሩት ዳማ ውጥረት፣ አይረሴ ክስተት፣ ሁሌም እየተመዘዙ መነጋገር የሚሆኑ በሚያዚ 11 2009 የተከናወነና ሊቨርፑል የፕሪምየር ሊግ ዋንጫን በማንቸስተር እንዲነጠቅ መንገድ የጠረገን ጨዋታ ነው። እውነተኛ የሁለት ሺዎቹ የፕሪምየር ሊግ አይነተኛ ጨዋታ ሆኖ ተጀመረ። አርሰናል በአንድ የአርሻቪን ጎል መሪ ሆነ። የ21 ዓመቱ ፋብሪጋስ በሊቨርፑል ሜዳ እንደ ልቡ የፈነጨበት የመጀመሪያ አጋማሽ ነበር። ጨዋታው ከረፍት መልስ ሰባት ጎል የሚኖረው አይመስልም ነበር። ዲርክ ካይትና ቶሬስ ተጣምረው የሊቨርፑል ያቻነት ጎል ተገኘች። ያ ብቻ አይደለም። የአርሰናልን ስሜታዊነት ተጠቅመው በደጋፊያቸው ታጅበው ሊቨርፑሎች በዮሲ ቤናዩን አማካይነት ሌላ ጎል ደግመው ሁለት ለአንድ መምራት ጀመሩ። ዋልኮትን አያስገቡ አጨዋቱን ቀየሩ። አንዲያር ሻቪን ለአርሰናልም ለራሱም ሁለተኛዋን ጎል አገባ። ጨዋታው ሁለት ለሁለት ሆነ። ተከላካዮች መከራቸውን በሉ፣ ግብ ጠባቂዎች ተፈተኑ። ጨዋታው በልህ ቀጥ ሩሲያው አንዲያር ሻቪን አንፊልድ ሮድን ጸጥ ያሰኘ ሌላ አጋጣሚ ፈጠረ። ሰባኛው ደቂቃ ላይ ሀትሪክ ሰራ። ጂሚ ካራ ጋር ተቀምጦ አንገቱን በተስፋ መቁረጥ ነቀነቀ። ሁለት ደቂቃ ብቻ እንዳለፉ አንፊልድ እንደገና እንደ ፍንዳታ በጮኸ የደስታ ድምፅ ተሞላ። የፕሪምየር ሊጉን ዋንጫ እያሸተቱ የነበሩ ድል ናፋቂ ደጋፊዎች መቀመጫዎቹ ላይ ዘለሉ ዘጠና ደቂቃ ውጤት ሶስት ለሶስት ድራማው ግን አላበቃም ኮሜንታተሩ በቁጥር ብቻ ቀጣዩን ጎል በረጅሙ ገለጻት አራተኛ ጎል ብሎ አንባረቀ በአንፊልድ ሮድ ሶስት ጎል አስቆጥሮ የሊቨርፑልን ደጋፊ ያንቆራጠጠው ሩሲያዊ መድፈኛ አንድሪያር ሻቪን ለራሱም ለአርሰናልም አራተኛ ጎል አገባም ዘጠና ሶስተኛው ደቂቃ እግር ኳስ ምን አይነት ስፖርት ነው ምን አይነት ጨዋታ ነው እያየን የምንገኘው? ህልም ነው እውን ነው ራግቢ ነው? የጨዋታ አስተላላፊዎች የሚናገሩት ጠፋቸውም። ዮሲ ቤናዮን የአርሻቪን ጎል ከተቆጠረች ከሁለት ደቂቃ በኋላ ዘጠና ሦስተኛው ደቂቃ ላይ ጎላ ገባ። ሊቨርፑል አራት፣ አርሰናል አራት። አንፊልድ ሮድ የስሜት ከፍታንም ዝቅታንም ተመለከተ። ላለመሸነፍ ለማሸነፍ፣ የመጨረሻውን እንጥፍጣፊ የሰጡ ኮከቦች እስከ ሐዋርድ ዌብ የመዝጊያ ፊሽካ ተዋድቁ። ሊቨርፑል ዋንጫውን ለዩናይትድ አስረከበ። ምትሃት የነበረ የእግር ኳስ ምሽት ሚያዚያ 21 2009 አንፊልድ ሮድ ሊቨርፑል አራት አርሰናል አራት። እግር ኳስ ግን ምን አይነት ስፖርት ነው?